የባለብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ።

ሰላም እንደምናመሻችሁ። የጋቢና ቪ አድማጮች የዕለተ ማክሰኞ ታህሳስ 5 2014 ዓ.ም ምሽት ዝግጅታችንን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀመርን። ለዛሬም እንደተለመደው ለወጣቶች ያስተምራሉ፣ ያዝናናሉ ያልናቸውን ፕሮግራሞች አሰናድተናል። ከነዚህ መካከል ጥቂቶቹን እናሰማችሁ። ደም ለጋሹ ሙሉ መረጃዎች የሚመዘገቡ ይሆናል። ስሙ፣ ስልኩ፣ አድራሻው፣ ስራው ሙሉ መረጃዎቹ የሚመዘገቡ ይሆናል።

የባህር ዳር ከተማ ነዋሪዎች ደም እንዲሰጡ የሚያበረታታ መተግበሪያ የሰራውን ኤርሚያስ ፋንታውንን የሰማችሁት የምሽቱ እንግዳችን ነው። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ጣም ያላቸው ሙዚቃዎችም አዘጋጅተናል። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ፣ በማቀናበር ደግሞ ኤልያስ አስማረ አብሮኛለ። በቅድሚያ ከሀገር ውስጥና ከውጭ አሰባሰብናቸውን ዜናዎች ኤደን ገረመው ታሰማናለች።

ትላንትና ሰኞ የዓለም የምግብ ፕሮግራም በሰሜን ኢትዮጵያ ለእርዳታ የተቀመጡ ምግቦች ተዘርፎብኛል ሲል ከሰሰ። የመንግስታቱ ድርጅት ቃል አቀባይ ፈርሃን ሀቅ ከአራት ቀናት በፊት ታህሳስ ሁለት ቀን ሁለት ሺ አስራ አራት ዓመተ ምህረት ማምሻውን የኢትዮጵያ መከላከያ ሰራዊት አሊያም የመንግስት ደጋፊ የሆኑ የታጠቁ ወታደራዊ ኃይሎች በኮምቦልቻ በሚገኘው የድርጅቱ የአደጋ መከላከያና አመራር ኮሚቴ ግቢ ውስጥ በመግባት አስራ ስምንት የዓለም የምግብ ፕሮግራም ከባድ መኪኖችን በኃይል ወስደዋል ሲሉ ለጋዜ

ጋዜጠኞች ተናግረዋል። ቃል አቀባዩ አክለውም የታጠቁ ግለሰቦች መኪኖቹን በተለያዩ ቦታዎች ለራሳቸው ጉዳይ ሲገለገሉባቸው ነበር ብለዋል። ከተወሰዱት ከባድ መኪኖች ውስጥ አስራ አምስቱ መመለሳቸውን ገልጸው ሶስት እንደሚቀሩም ተናግረዋል። ሀቅ እንደተናገሩት ከሆነ የተባበሩት መንግስታት ድርጅትና የአጋር ተቋሞች ሰራተኞች ደህንነት ቅድሚያ የምንሰጠው ነገር በመሆኑ የተያዙ ሰራተኞች የስራ ባልደረቦችና መኪኖች

በአስቸኳይ እንዲለቀቁ ጥሪ እናደርጋለን ብለዋል። የዓለም የምግብ ፕሮግራም ይህንን ጉዳይ ለፌዴራል መንግስትና ለደሴ አካባቢ ባለስልጣናት ማስታወቁንና የቀሩትን ሶስት ከባድ መኪኖችን በመመለስ ዙሪያ ባለስልጣናቱ እያገዟቸው መሆኑንም ገልጸዋል። እነዚህ ከባድ መኪኖች እርዳታ በእጅጉ በሚያሻው በአማራ ክልል ውስጥ የጠፉ ሲሆን የመንግስታቱ ድርጅት በፌዴራል መንግስቱና በህወሀት መካከል በተፈጠረው ግጭት የተነሳ ሶስት ነጥብ ሰባት ሚሊዮን የሚሆኑ ሰዎች በአማራ ክልል የሰብአዊ ድጋፍ እንደሚያሻቸው አስታውቋል። የእስራኤሉ

ጠቅላይ ሚኒስትር ናፍታሊ ቤኔት ታሪካዊ በተሰኘ የሁለት ቀናት ጉብኝት ወደ ተባበሩት አረብ ኤምሬትስ በማቅናት ከአቡዳቢው ልዑል ሼክ መሐመድ ቢን ዛይድ አልናሀያን ጋር የተገናኙ ሲሆን ትላንት ሰኞ ዕለትም ቆይታቸውን እጅግ ተስፋ ሰጪ ሲሉ ገልጸውታል። ይሄ የጠቅላይ ሚኒስትር ጉዞ በትራምፕ አስተዳደር ሀገራቱ በተደራደሩት የአብርሃም ስጦታ ወይም ደግሞ አብርሃም አኮርድ በተሰኘው ስምምነት አማካኝነት የተካሄደ ነው። ሁለቱ ሀገራትም በጋራ ስምምነቱ መሰረት የምጣኔ ሀብትና የንግድ ትስስርን ለማዳበር

ለመወያየታቸው ተገልጿል። ይሁንና ሀገራቱ የሰጡት መግለጫ በአሁኑ ሰዓት በቀጠናው ስለተጋረጡ የኢራን የኒውክሌር መርሃ ግብርና የእስራኤል ፍልስጤም ግንኙነትን በተመለከተ ያለው ምንም ነገር የለም። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ነገሮቡ በአውሎ ንፋስ በመጠቃት የሰባ አራት ሰዎች ህይወቱ ዳለፈባትና ብዙዎችም ወደ ተፈናቀሉባት ኬንታኪ ያመራሉ። ፕሬዝዳንቱ ለኬንታኪ ግዛት ያደጋ ጊዜ አዋጅን የፈረሙ ሲሆን በተመሳሳይ ለኢሊኖይ ይህን ለማድረግ ዝግጁ መሆናቸውን አስታውቋል። ከዚህ በተጨማሪም

ፕሬዚዳንት ጆ ባይደን በሀይለኛ ወጀብ ለተጎዱ ግዛቶች በሙሉ አስፈላጊው ድጋፍ እንዲደረግ አስተዳደራቸውን ማዘዛቸውንም ጨምረው አስታውቀዋል። በመጨረሻም የደቡብ ኮሪያው ፕሬዚዳንት ሙንጃኤ ከአስር አመት በኋላ ለመጀመሪያ ጊዜ ወደ አውስትሬሊያ በማቅናት ከጠቅላይ ሚኒስትር ስኮት ሞሪሰን ጋር የተገናኙ ሲሆን ተንታኞች በፕሬዝዳንቱ የአራት ቀናት ቆይታ በቀጠናው እያደገ ስለመጣው የቻይና ጫናና የመከላከያ ግንኙነትን ማሳደግ አቢይ ጉዳዮች እንደሚሆኑ አስታውቀዋል። አድማጮች ለምሽቱ ያዝኩላቸው አጫጭር ዜናዎች እነዚህ

ነበሩ ከቀሬ ጋቢና መሰናዶች ጋር ታመሹ ዘንድ ጋብዛለሁ ኤደን ገረመው ከዋሽንግተን ዲሲ

ሄደን ለዜናው እናመሰግናለን። አድማጮች፣ የኮሮና ቫይረስ ስርጭትን ለመከላከልና ኮቪድ-19ን ለመቆጣጠር በሚደረግ ጥንቃቄ ምክንያት ለተወሰኑ ቀናት ስቱዲዮ ውስጥ በአካል የማንገኝ በመሆኑ ለቴሌቪዥን እና ለሬዲዮ በቴሌቪዥን ተመልካቾቻችን ምስል በአካል ማቅረብ ባለመቻላችን ይቅርታ እየጠየቅን ሙሉ ስርጭቶቻችን ግን በየዕለቱ በሰዓታቸው በተለመዱት የአጭር ሞገድና የሳተላይት አድራሻዎቻችን መከታተል የምትችሉ መሆኑን ከአክብሮት ጋር እናሳውቃለን።

በዚህም መሰረት በአጭር ሞገድ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ19 ሜትር ባንድ በ15580 ኪሎ ሄርዝ ላይ ፕሮግራማችንን ማዳመጥ ትችላላችሁ። አስተያየት ካላችሁ በፌስቡክ እና በትዊተር የማህበራዊ ትስስር ገጾቻችን አት ቪኦኤ አምሃሪክ በማለት አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን።

ቀዳሚው መሰናዷችን የባህር ዳር ከተማ ህዝብ የደም ባንክ ቤተሰብ እያደረገ ያለ ወጣትን ያስተዋውቀናል። ከነ ተረቱ ደም ያስተሳስራል ሊባል የለ የሚለው ወጣት ኤርሚያስ ፋንታሁን በአንዱ ደም የሌላው ህይወት ሲቀጥል በመመልከቱ የደም ለጋሾችን ሙሉ መረጃ የሚይዝ እና ደም ከለገሱበት ዕለት ጀምሮ የለገሱት ደም እስካተረፈው ህይወት ድረስ የሚገልጽ መተግበሪያ ሰርቶ ጥቅም ላይ ያውሏል። ወጣት ኤርሚያስን ያናገረችው አስቴር ምስጋና ናት። ተከታዩን አሰናድታለች።

ወጣት ኤርሚያስ ፋንታውን በባህር ዳር ከተማ ውስጥ የተሰኘ ድርጅት ከጓደኛው ጋር በመክፈት የተለያዩ የፈጠራ ስራዎችን እየሰራ ይገኛል። ወጣት ኤርሚያስ ከባህርዳር ከተማ ደም ባንክ አገልግሎት ጋር በመተባበር ደም ለጋሹ በየሶስት ወሩ ደም እንዲለግስ የሚያደርግ የማስታወሻ መልእክት የእጅ ስልካቸው እንዲደርስ ማድረግን ጨምሮ ወሳኝ መረጃዎችን በየጊዜው የሚሰጥ ሶፍትዌር ሰርቷል። ማንኛውም ደም ለጋሽ በሚለግዝበት ጊዜ መጀመሪያ

የደም ለጋሹ ሙሉ መረጃዎች የሚመዘገቡ ይሆናል። ስሙ፣ ስልኩ፣ አድራሻው፣ ስራው፣ ሙሉ መረጃዎቹ የሚመዘገቡ ይሆናል። ያ መረጃ ላይ ነው መጀመሪያ ወደ ሲስተሙ የሚገባው። የመጀመሪያው ኤስኤምኤስ ቴክስት የሚሆነው ደም ስለለገሰ ምስጋና የሚሰጥ ይሆናል ማለት ነው። እዚህ በመቀጠል ደግሞ የሚኖረው የቴክስት አይነት የደም ታይፑን

የሚገልጽበት ይሆናል። ሶስተኛው ቴክስት የሚለገሰው ደም ንጹሕ መሆኑን እና ለስርጭት ብቁ መሆኑን ለማረጋገጥ ደም ባንኩ ላይ የተለያዩ ምርመራዎች የሚካሄዱ ይሆናል። የእነዚያ ምርመራዎችም ለጋሹ እንዲያውቁ ይፈለጋል የኤች አይ ቪ የሲፊሊስ እና ሌሎች ምርመራዎች ውጤት ስለሆነ እሱ ቀጥታ ቴክስቱ ኤች አይ ቪ አለብህ ሲፊሊስ አለብህ የሚለው ነገር ሳይሆን ቀጥታ የሚገለጸው ይሄ ምርመራ መጠናቀቁን

በመግለጽ ደም ባንኩ ድረስ በመምጣት ካውንስል በመደረግ ውጤቱን እንዲያውቅ የሚደረግ ይሆናል። አራተኛው ቴክስት ትኩረት የሚያደርገው ደሙ ምን አይነት አገልግሎት ላይ እንደዋለ፣ የት እንደሄደ የሚገልጽ ነገር ይሆናል ማለት ነው። ደሙ ከደም ባንኩ ወጥቶ ወደ ሆስፒታሎች የሚሰራጭበት ጊዜ፣ ጥቅም ላይ በሚውልበት ጊዜ ገ የሚባሉ ደም ለጋሻችን የለገሱት ደም እዚህ ሆስፒታል በመድረስ የሰውን ሕይወት ታድጓል የሚል ቴክስት የሚደርሳቸው ማለት ነው። ይህ ከፍተኛ ከፍተኛ የሆነ ሳትስፋክሽን።

በደምለጋሹ ላይ የሚፈጥር ይሆናል። አሁንም ተጨማሪ የሚቀር አንድ ቴክስት አለ። ደም ልገሳ በየሶስት ወሩ የሚካሄድ ቀጣይነት ያለው ተግባር ነው። እሱን ለማድረግ ግን ብዙ ደምለጋሾች ልጋሾች ቀኑን ይረሱታል። ሶስት ወር እንደሞላቸው እንዳልሞላቸው አያስታውሱትም። እሱን አውቶማቲካሊ ሲስተሙ ሪማይንድ እንደሚያደርግ ይሆናል ማለት ነው። ስለዚህ ምዝገባው ከተካሄደበት ከዘጠና ቀን በኋላ

ድጋሚ ደም እንዲለግሱ የሚያስታውስ ቴክስት ሲስተም አውቶማቲካሊ የሚልክ ይሆናል ማለት ነው። ደም ሲለግሱ ያገኘዋቸው የአማራ ክልል ጠቅላይ ፍርድ ቤት ሰራተኛ አቶ ያረጋል ይርሰው በየጊዜው በእጅ ስልካቸው በሚደርሳቸው መረጃ ከደም ባንክ ጋር ቤተሰብ እንደሆኑ ይናገራሉ። ዛሬ ደም የሰጠውት ለአራተኛ ጊዜ ሲሆን ከዛ ብይ ሶስት ወሩ ደም የሚሰጠው ሶስት ወሩ ከመድረሱ በፊት እንደዚህ ስለሆነ ደም ሆን እንዲለግሱ

የተባለ ማስታወሻ ይላክልኛ ነው፣ ሞባይል ላይ። እኔም እያሰብኩኝ ደም እሰጣለሁ። አንደኛ የደሜ አይነት አላውቀውም ነበር፣ እሱም ደረሰ። ሁለተኛ ደግሞ ለሶስት ሰዎች ደግሞ የሰጡት ደም የሶስት ሰዎችን ህይወት ታድጓል የሚል አይነት ነገር አሁን ከማስታወሰው እንደዚያ አይነት ነገር ደርሶ የሶስት ሰው ህይወት እንዳታረፉ ሲሰማት ምንድ እኔ ደም ሰጥቼ የሶስት ሰው አይደለም

የተወሰነ ችማ አትረፍ እስከቻልኩኝ ድረስ አሁንም፣ ወደፊት ግን ያበረታታል፣ ደስ ይላል። የባህር ዳር ከተማ ደም ባንክ አገልግሎት ስራ አስኪያጅ አቶ ምክሩ ሽፈራው የወጣት የእርሚያስ ፈጠራ ደም ለጋሹ ቤተሰብ የደም ባንክ አገልግሎቱን ደግሞ ስኬታማ እንዲሆን አድርጎታል ብለዋል። ጥረት ነበረ በተለይ ያልና እኛ በስልክ ኖርማል ስልክ እየደወልን ሶስት ወር ሞልቷል ለግስ ነበር የምንል እንግዲህ አስራ አንድ ሺህ ሰው እንደዚያ ማድረግ ይከብዳል በጣም

ሌላ ስራ ነው። እና ያንን ለመቅረፍ ታሰበ እንግዲህ ቡስት ሁለት ልጆች ናቸው። አንዱ የምናገኘ ሚያስል ነው። በአመት 11ሺ ነበር የምንሰበስበው። 2012 ስራ ላይ ዋለ። በአመቱ ጥፍ የደም ልገሳ ጨመረ። 11ሺ የነበረው ወደ 20ሺ ይገባ። ከዛ ይሄ የምንም አይሆነ ሲስተሙ ነው አንዱ። ሁለተኛው በዛው ልክ ደግሞ እንደዚህ አይነት ስንጀምር ባለሙያዎችም ተነስተ አሳስተ ይሆናል

ኮሮናም ሰዓት የገጣጠመበት እና ጥረት የሚኖርበት የተባለበት ሰዓት እኛ በጣም እጥፍ እንድንሰራ ሆነ። 2013 በተመሳሳይ ከ23 ጨምረና ወደ 23 ገባ። 2014 አሁን ብናየው በአራት ወር እንኳን ወደ 11ሺ 12ሺ ከረት ደም ሰብስበናል። እንግዲህ እሱም ስታባዥ ወደ 25፣ 26 እስከ 30 ሊገባ ነው ማለት ነው። በክልል ደም ባንክ እንደዚህ ይሰራ የለም

እንደ ባህር ዳር 20 እንኳን የሰራ ደም ባንክ ሄር ላይ ነው። በአማራ ክልል 10 ደም ባንክ አለ። ዘጠኙ 60 ፐርሰንቱን ሲሰራ አንዱ ደም ባንክ 40 ፐርሰንት ሰርቷል። ይሄ የቴክስቱ ኢፌክት ነው። እና ቴክስቱ ምንጠቀመ ብትኝ አንደኛ ቁጥር ነው። ቁጥር ከ11 ሺህ ጥፍ እንድንጨምር የዛ መጨመር ጥቅሙ ደም በቂ ይኖርሻል። የበቂ ደም መኖር ጥቅሙ ደግሞ ሰው ሆስፒታል ደም ለመጠበቅ አይተኛም።

እሱ ከሆነ ደግሞ ሆስፒታል አልጋዎች ቶሎ ቶሎ ይለቀቃሉ። ቶሎ ቶሎ ሲለቀቆች ቶሎ ቶሎ ፔሸንቶችን ለቀዶ ጥገና መዘጋጀት ይቻላል። አንደኛው እሱ ነው። ሁለተኛ ሆስፒታል ሲተኙ በሆስፒታል በመቆየታቸው በሽታ ይኖራል፣ ከሆስፒታል የሚያገኙት እሱን ሁሉ አልፈን ለሆስፒታል ሁሉ የሚጠቅም ኛ በቂ ደም ነው። ይህ ጥቅም አለው። ሌላው ጥቅም ምንድነው? በጣም በርካታ ደም በሚኖርበት ሰዓት

የሌሎች አካባቢ ከዚህ ከምንሰራበት ወጥተን ሌሎች አካባቢ እንረዳለን። ሁለተኛውና ዋነኛው ጥቅም ለጋሽን ከደም ባንክ ጋር ያገናኝ ነው። ለጋሹ ሲባል ማለት ህዝቡ ማለት ነው። ህዝቡና ደም ባንኩ በቀላሉ ኮሚኒኬት ታደረጋለች። ደም ይደርሳል። የደም አይነት ሰው ይፈልጋል። በካርድ ነው ስቲል አሁንም ከባህር ዳር ደም ባንክ ውጭ ኢትዮጵያ ውስጥ ያሉ ደም ባንኮች ወረቀት ነው የሚልኩላቸው። እኛ ግን ቴክስት ነው፣ ስልክሽ ላይ ነው የሚገባልሽ

ኤ ፕላስ፣ ቢ ፕላስ፣ ኦ ፕላስ ይገባልሻል። ሲደርስሽ ምን ያክል ለሚደሰት ስትሰጭ ነው የምታቀው። እና ሶስተኛው የምርመራ ውጤት አንድ ሰው ከለገሰ በኋላ ጥቅም ማግኘት አለበት። ለጥቅሙ ሲል ላይለግስ ይችላል፣ ግን በመለገሱ አንደኛው የምናገኘው የደም አይነት ነው። ሁለተኛው የጉበት ቢ እና ሲ፣ ኤች አይ ቪ እና ሲፊሊስ የሚባለው አራት በሽታ ምርመራ ውጤት ደርሰዋል። ባክበ ስራ ሰዓት መተ ውጤቱ ሰደ የሚል ቴክስት ይደርሰዋል። እሱ ምን ይጨምራል?

አንደኛ ጤነኛ ህይወት አኗኗር እንዲኖሩ ያደርጋል። ድንገት ፖዘቲቭ ካለ ፖዘቲቭነቱ መጥቶ ደም ባንክ ያረጋግጥና ክትትል ያደርጋል። ከዛ በኋላ ጤነኛ ይሆናል። ኔጌቲቭ ከሆነ ደግሞ ሁሌ መለከስ ይኖርበታል። ስለዚ፣ ለሌላ ሰው የሚኖር ስለሆነ ጤነኛ አኗኗር እንዲኖር ይጠቅመዋል ማለት ነው። እሱ ብቻ አይደለም። የዚህ ፕሮግራም ወይም የተሰራው ሶፍትዌር የሚጠቅመው ለሪሰርችም አገልግሎት ይሆናል።

በየትኛው አካባቢ በሽታ ጨመረ ቀነሰ፣ የትኛው አካባቢ የደም አይነቱ ምን ይመስላል የሚለውን ትልቅ ተቋሞች እኛ ልንፈራረም የተዘጋጀ ነው። ወጣት ኤርሚያስ በባህር ዳር ዩኒቨርሲቲ ኮሚኒኬሽንን ኤሌክትሮኒክስ የትምህርት ዘርፍ የመጀመሪያ ዲግሪ ያለው ሲሆን ከቅርብ ጓደኛው ጋር በከፈተው ውስጥ የተሰኘ ድርጅት አዳዲስ ሶፍትዌሮችንም እየሰራ ይገኛል። ለአሜሪካ ድምፅ አስቴር ምስጋናው ባህርዳር

ሰናዷችን በየሳምንቱ ትምህርታዊ ጉዳዮች የሚዳሰሱበት የትምህርት ፕሮግራማችን ነው። ለዛሬ በኬንያ የሚገኙ የቻይና ባህል ተቋማትን እንቃኛለን። የቻይና መንግስት በዓለም ዙሪያ ባቋቋማቸው ኮንፊሽየስ የተሰኙ የባህል ተቋማት አማካኝነት የቻይናን ቋንቋና ባህል እያስተዋወቀ ይገኛል። አንዳንድ መምህራን ግን ቻይና በገንዘብ በምትደግፋቸው በእነዚህ ተቋማት ውስጥ ሳንሱር ይደረጋል በማለት ፍርሃታቸውን እየገለጹ ነው። ቪክቶሪያ አሙንጋ ከናይሮቢ ያደረሰ

የሚያደርጋቸውን ዘገባ እንደሚከተለው አጠናቅረዋለሁ። ስቲቭ ዋኮይ በኬንያ ዩኒቨርሲቲ ውስጥ በሚገኘው ኮንፊሽስ ተቋም ውስጥ የሚሰጠውን ኩንጉፉ የተሰኘ የማርሻል አርት ስፖርት አይነት ላለፉት ሶስት አመታት ሲከታተል ቆይቷል። ኮንፊሽስ ስያሜውን ያገኘው አስተምሮቱ ለምስራቅ እስያ መሰረት ከሆነው የቻይና ጥንታዊ ፈላስፋ ሲሆን ዋኮይ በስሙ በተሰየመው ና

በመቶዎች የሚቆጠሩ ተማሪዎች ስለ ቻይና ባህልና ቋንቋ በሚማሩበት ተቋም ውስጥ መምህር ሆኖም ያገለግላል። እንደ አውሮፓያን አቆጣጠር በ2019 የዩናይትድ ስቴትስ የደህንነት መስሪያ ቤት የመንግስት ጉዳዮች ቋሚ ኮሚቴ ለሕግ መወሰኛ ምክር ቤት ያቀረበው ሪፖርት እንደሚያሳየው በቻይና የገንዘብ ድጋፍ የሚደረግላቸው 525 የባህል ተቋማት ሲኖሩ 54ቱ በአፍሪካ ይገኛሉ።

ጃኮብ ራቴሞ በኬንያ በሚገኘው በዚህ ተቋም ውስጥ ከሚሰለጥኑ አምስት መቶ ተማሪዎች መሀል አንዱ ሲሆን የቻይና ቋንቋና ባህል መማር ወደፊት የተሻለ ስራ ለማግኘት እንደሚረዳው ይናገራል። ሆኖም በተቋሙ የሚሰጡ ትምህርቶች ሆን ብለው የቻይናን ፖለቲካ የሚነኩ ጉዳዮችን ወደ ጎን እንደሚገፉ ይናገራል።

ዋናው ጥቅም ግን በተለይ የዩኒቨርሲቲ ተማሪ ለሆነ፣ ስለዚህ ጉዳይ ማወቅ ይችላል። ለምሳሌ የቪኦኤን ዜና በመስማት ቻይና ውስጥ ምን እየተካሄደ እንዳለ ማወቅ ይችላል። በቀላሉ ጎግል በማድረግም መረጃ ማግኘት ይቻላል። ግን ራሳቸውን ቻይናዎቹን እንደዚህ አይነት ጥያቄ መጠየቅ አስቸጋሪ ሊሆን ይችላል።

ለዩናይትድ ስቴትስ የሕግ መወሰኛ ምክር ቤት በቀረበው ሪፖርት ላይ ለኮንፊሸስ ተቋማት የሚሰጠው የገንዘብ ድጎማ የትምህርት ነጻነትን የሚጋፋ መሆኑን ይገልጻል። ለምሳሌም ከቻይና የሚመጡ መምህራን የቻይናን ብሔራዊ ጥቅም የሚጎዳ ነገር ላለማድረግ ከቤጂንግ ጋር ውል እንደሚፈራረሙ ይጠቅሳል።

በዚህ ዙሪያ የአሜሪካ ድምፅ የኮንፊሸስ ተቋሙን አስተዳደር ለማናገር ያደረገው ጥረት ባይሳካም፣ በተቋሙ የሚያስተምረው ስቲቭ ዋኮይ የባህል ማዕከሉ ስርዓተ ትምህርት ፖለቲካዊ ይዘት ባላቸው ጉዳዮች ዙሪያ ለመወያየትና ለመከራከር እንደማይፈቅድ ይገልጻል።

እንደ ማርቲን ኦሎ ያሉ የፖለቲካ ተንታኝ ባለሙያዎች ኮንፊሸስ የተሰኙት የቻይና የባህል ተቋማት ከቻይና መንግሥት የሚያገኙትን የገንዘብ ድጎማ ላለማጣት በተለይ እንደ ታይዋንና ሆንግ ኮንግ የመሳሰሉ ጉዳዮች ለውይይት እንዳይነሱ ይደረጋሉ ይላሉ ስ

እርግጥ ነው ተቋሙ የዲሞክራሲያዊና አፋኝ የሆኑ ሀሳቦችን ያራምዳል ወይስ አያራምድም የሚለው ሀሳብ በተደጋጋሚ ተነስተዋል እነዚህ ስጋቶች የተመሰረቱት የቻይና መንግስት በታይዋንና በሆንግኮንግ ላይ በሚያራምደው የፖሊሲ አቋም ምክንያት ነው ሌላው የአሜሪካ ድምፅ ያናገረው የተቋሙ መምህር ጆናታን ዋሲያ ለአሜሪካ ድምፅ ሲናገር ተቋሙ ተማሪዎች የመማርና የተለያዩ ሀሳቦችን የማወቅ መብታቸውን መገደቡ ኢፍትሃዊ ነው ይላል

እነዚህ የባህል ተቋማት በቻይና መንግስት የገንዘብ ድጎማ የሚደረግላቸው ናቸው። ያጠሩ ነው ግን ስለ ታይዋን፣ ስለ ሆንግኮንግ፣ ስለ ኮሪያ፣ ስለ ሰሜንና ደቡብ ኮሪያ የሚወራውና ይህ ሁሉ ዛሬ ባለንበት የቀጠና ፖለቲካ ውስጥ ምን ሚና እንዳለው የሚነግረን አንድ ሰው ሊያመጡልን ይገባል። በርካታ ተማሪዎች ኮንፊሻስ በተሰኘው የቻይና የባህል ማዕከላት ውስጥ ለመማር መመዝገባቸውን ቀጥለዋል። የትምህርት ባለሙያዎችም

ተማሪዎች ቻይና መንካት የማትፈልጋቸውን ፖለቲካ ጉዳዮች ለማወቅ ሌሎች መንገዶችንም መጠቀም እንዳለባቸው ይመክራሉ። እያዳመጣችሁት ያላችሁት ጋቢና ቪኦኤ በየዕለት ወደ እናንተ የሚደርስ የወጣቶች ድምፅ ነው። ወደ ተከታዩ ፕሮግራማችን እናልፋለን።

በሰሜን ኢትዮጵያ በተካሄደው ጦርነት በርካታ የመሰረተ ልማቶች ከወደሙባቸው ከተሞች መካከል አንዷ ደሴ ናት። በዚያ የሚገኘው ዘጋቢያችን ኬኔዲ አባተ የተለያዩ የከተማዋን ክፍሎች በመቃኘት የደረሱ ውድመቶችን ተመልክቷል። በከተማዋ ስላለው ወቅታዊ ሁኔታ ተጨማሪ መረጃዎችን ለማግኘት ባልደረባዊ ሀብታሙ ስዩም ኬኔዲን በስልክ መስመር አግኝቶታል። የተለያዩ የትራንስፖርት አገልግሎቶች በደሴና አካባቢዋ ወደ ሀይቅ

ኮምቦልሳ፣ እንደዚሁም እስከ ከሚሴን ድረስ የትራንስፖርት አገልግሎት የሚሰጡ የተሽከርካሪዎችን ተመልክቻለሁ።

ከዛ ባለፈ ሌሎች የንግድ ቤቶችን እንደሁ ቀን ወደ ቀን እየተከፈቱ ያሉ እየጨመሩ መሆናቸውን እያስተዋልኩ ነው ያለሁት። ሆቴሎችን እንደዚሁ ከዚህ ቀደም በጦርነቱ ምክንያት ተዘግተው የቆዩ ሆቴሎች አንድ ሁለት እያሉ የሚከፈቱትም እንደዚሁ በመጨመር ላይ ይገኛሉ። በከተማዋ ያለው የንግድ እንቅስቃሴን እንደዚሁ የተውስ በተወሰነ መልኩ እየደራ በመምጣት ላይ ነው የሚገኘው ማለት ነው። ሌሎች የተለያዩ የመሰረተ ልማቶች እንደ ስልክ የውሃ የመሳሰሉትም በአሁኑ

ት በጥሩ ደረጃ ላይ ነው የሚገኙት። የህብረተሰቡ ማስተያየት ይህንኑ ነው የሚያሳየው።

አገልግሎት እንግዲህ ኔትወርክ አልፎ አልፎ የመቆራረጥ ባህሪ ቢስተዋልበትም የስልክ ኔትወርክ አገልግሎት እየሰጠ የሚገኘው የኢንተርኔት አገልግሎት ግን እስከ ዛሬም ድረስ አለመጀመሩን አስተውያለሁ። ከዛ ውጭ መብራት በትናንትናው ዕለት ጠፍቶ ብሎ ነበር። ነገር ግን ምሽት ላይ ወደ ህኮር ሰዓት በኋላ የመብራት አገልግሎትም ተመልሶ መጥቷል። እንግዲህ እንግዲህ ከተማዋ እና በዙሪያዋ ያለው እንቅስቃሴ ወደ ሀይቅ አካባቢ በዛሬው ዕለትም ለማፍናት ሞክሬ ያለሁ ደህና የሚባል እንቅስቃሴ ያለው ከትናንት ትናንት ከተመለከትኩት

ተሳሉ እንቅስቃሴዎች ኖርቷል። እያሉ ሀብታሙ፣ እንግዲህ ኬኔዲ፣ እንደሚታወቀው የደሴ ከተማና በአካባቢ ያሉ ስፍራዎች በዚህ ጦርነት ምክንያት ከፍተኛ ውድመትን ያስተናገዱ ስፍራዎች መሆናቸው ይነገራል። በከተማዋና በአካባቢዋ የራስህን ቅኝት ማድረግህን ሰምቻለሁ እና ያየሃቸው ውድመቶች አሉ ወይ? የደረሰው ውድመት ምን ይመስላል? በጣም ጥሩ ጥያቄ ነው ሀብታሙ። እንግዲህ በዛሬው ዕለት በከተማዋ ከደረሰባቸው ተቋማት መካከል በተለየ የሲቪል

ማህበራዊ አገልግሎት ሰጪ ተቋማት መካከል የጤናውን ዘርፍና የትምህርቱን ዘርፍ የተወሰነ ለመቃኘት ሞክሬያለው ከጤናው ዘርፍ እንግዲህ የደሴ አጠቃላይ ስፔሻላይ

በዛሬው ዕለት ለማየት ሞክር ያለው በዚህ ሆስፒታል እንግዲህ ከፍተኛ ጉዳት እንደደረሰ ከዚህ ቀደም በመንግስት ሚዲያዎችን ጭምር ሲዘገብ እንደነበር አንተን ተመልክተህ ሊሆን ይችላል። አድማጭ ተመልካቾቻችንም እንደሰሙት እገምታለሁ። በዛሬው ዕለት እኛም እንግዲህ በስፍራው ተገኝተን እንደተመለከትነው እጅግ በጣም ከፍተኛ ሊባል የሚችል ውድመት በዚህ ሆስፒታል የደረሰው የሆስፒታሉ ስራ አስኪያጅ ዶክተር ሃይማኖት እንግዲህ እንደነገሩ

ኦንዳም፣ እንደሚታወቀው ሰማኒያ ዓመቱ ነው

ከ ዘጠኝ መቶ ሰላሳ አራት ዓመተ ምህረት ነው በኢትዮጵያ አቆጣጠር የተመሰረተው። እንግዲህ ይህ ሆስፒታል ከዜሮ ሰማንያ ዓመት ወደኋላ ተመልሶ ከዜሮ እንደሚጀምር ነው የሚል ቆጠው ነው፣ እና በእርግጥም እንደዛ ነው የሚመስለው። እኔም በውስጥ ተመልክቼ የገርት ያየሁት ነገር የሚያሳይ ማለት ነው። የመድኃኒት ቤት የሚባል ሙሉ በሙሉ ምንም የተረፈ መድኃኒት አለመኖሩን ተመልክቻለው። የመድኃኒት ቤቶች ቤቱን ሲያጸዱ የጽዳት ሰራተኞችን በዛሬ ሁለት ተመልክቼ ነበር። ግቢው በአጠቃላይ ሲጸዳ ነው የከረ ነው። ከዛ ባለፈ ሌሎች የላቦራ

ላቦራቶሪ እቃዎች እንደዚሁም ደግሞ በሆስፒታል የሚገኝ ኦክሲጅን ማምረቻ ማዕከል አለ። ይህ የኦክሲጅን ማምረቻ ማዕከል በአማራ ክልል ከሚገኙ ሁለት ማምረቻዎች አንዱ ነው። በምስራቅ አማራ ደግሞ ብቸኛው ነው። ለሆስፒታሉ ብቻ ሳይሆን ለሌሎችም አካባቢዎች ኦክሲጅኖችን እያመረተ የሚያደርስ ማዕከል ነበረ።

ነገር ግን በአሁኑ ሰዓት ማዕከል በውስጡ ያለው የኦክሲጅን ማምረቻ በህውሀት ኃይሎች ተዘርፎ እንደተወሰደ ነው የሆስፒታሉ ስራ አስኪያጅ የነገረችን። ከዛም ውጭ እንግዲህ የተረፈው ደግሞ አገልግሎት እንዳይሰጥ ተደርጎ እንደወደመ ይህ ብቻ ሳይሆን ሌሎችን ማቴሪያሎች አብዛኛው ማሽነሪዎች የካንሰር ሕክምናን ጨምሮ እንደዚሁም የካንሰር ሕክምና በዚህ በምስራቅ አማራ ብቸኛው የካንሰር ሕክምና የሚሰጥበት ሆስፒታል ነው። የእሱን ማቴሪያሎች ሳይቀሩ በርካታ ማሽነሪዎች ተዘርፎ መወሰዳቸውን

እነዚህ ዘረፋዎች ደግሞ የሚካሄዱት በእጅግ በጣም በጥንቃቄ እንደሆነና የባለሙያዎች እየመጡ እንደሚፈቷቸው የእንግዲህ ዘረፋው የተካሄደበት መንገድ እንደሚያሳዩም በራሳቸው በሙያው አንደሎታቸው ነግረውኛል። ዶክተር ሀረስ ሞክረዋል። ከዛ ባለፈ እንግዲህ የከትምህርቱን ዘርፍ እንደዚሁ በርካታ ትምህርት ቤቶች ጉዳት ደርሶባቸዋል። እኔ ግን በዛሬው እለት የተመለከትኩት የወሎ ዩኒቨርሲቲ እና በወሎ ዩኒቨርሲቲ

እንደዚሁ በርካታ ውድመት መከሰቱን በስፍራው ተገኝቼ መመልከት ችያለሁ። የዩኒቨርሲቲ ፕሬዚደንት ዶክተር መንግልካ እንደነገሩ ዩኒቨርሲቲ የደረሰው ጉዳት በአጠቃላይ በሰሩት ጥናት አስራ አምስት ቢሊየን የኢትዮጵያ ብር እንደሚገመት ነግረውኛል። እንግዲህ ይህንን የደረሱትን ጉዳቶች ሙሉ በሙሉ ለማካካስ ረዥም ጊዜ ቢወስድም በአጭር ጊዜ የሚሰሯቸውን ስራዎች መሰረታዊ የሚባሉትን በመስራት

የተማሪዎችን ከሁለት እስከ ሶስት ወር ባለው ጊዜ ውስጥ በመሰረታዊ አገልግሎቶች ለመቀበል ጥረት እያደረጉ እንደሆነ ነግረውኛል የዩኒቨርሲቲው ፕሬዚደንት። ሀብታሙ አንድ የመጨረሻ ጥያቄ አለኝ። አንተም ቀደም ብለህ እንደጠቀስከው የተለያዩ የትምህርት ተቋማት ወድመዋል፣ ወጣቶች የሚጠቀሙባቸው የነበሩ ስፍራዎችም ስራ ቁመዋል። በደሴና አካባቢዋ በሚገኙ ስፍራዎች ውስጥ ያሉ ወጣቶች የአሁን ስሜት ምን ይመስላል? በምንስ ሁኔታ ነው ጊዜያቸውን እያሳለፉ ያሉት?

መልካም። እንግዲህ እንግዲህ አንዳንድ ወጣቶችን ወደ ማናገር ሞክሬያለሁ።

እንግዲህ የትምህርት ትምህርት ቤቶች ዜግን በመሆናቸው ውድ መሆናቸው ብቻ አይደለም። ከዚህ በኋላ ተጠግነው ወደ ትምህርት ቤት ለመመለስም ረዥም ጊዜ በሚችል የተዘረፉ እንደዚሁም ደግሞ የወደሙ ቁሳቁሶች ተሟልተው ወደ ትምህርት ወደ ትምህርት ገበታቸው ለመመለስ ረዥም ጊዜ እንደሚወስድ ያውቃሉ እና በተማሪዎች ዘንድ ጥሩ ስሜት አይስተዋልም። የ በአንዳንዶቹ ላይ የተስፋ መቁረጥም ጭምር ጊዜ የሚያሳልፉበትም አልነበረ እንደሌላቸው ነው የሚነግሩ እንግዲህ ከዚህ ቀደም የሚኖራቸውን የሁለት

ቢበዛ የሁለት ወር የክረምት ጊዜ

በፍቅድ መሰረት ሊያሳልፉ የሚችሉ ተማሪዎች እንዳሉ እና አሁን ግን እነዚህ ትምህርት ቤቶች በመጎዳታቸው በምን አይነት ሁኔታ እንደሚያሳልፉ እንኳን ግራ የገባቸው ተማሪዎች እንዳሉ ነግረውኛል፣ የዩኒቨርሲቲዎችን ጨምሮ ማለት ነው። ነገር ግን አንዳንዱ ደግሞ እንደዚሁ የተለያዩ ስራዎችን በማፈላለግ የሚያገኛቸውን ስራዎች እየሰሩ እያሳለፉ ያሉ እንዳሉ ተመልክቻለው። ከዛ ባለፈ ግን አብዛኛው በጥሩ በማይባል ሁኔታ እንደዚሁ ቤት ውስጥ እንደሚያሳልፉ፣ አንዳንዱ ደግሞ

እያነበቡ ሌሎች ደግሞ ማህበራዊ አገልግሎቶችን እየሰጡን እንደሚያሳልፉ የነገሩኝም አሉ። ለምሳሌ በዩኒቨርሲቲው የተለያዩ የጥገና አገልግሎቶችን በማድረግ ለመሳተፍ ላይ እንዳሉ እንደዚሁም ደግሞ የጥበቃ ስራውን በማገዝ ላይ የሚገኙ እንዳሉ እና በተለያዩ የስራ መስኮች ተሰማርተው ያሉ ተማሪዎች መኖራቸውንም ነግረውኛል እና በተለያየ መልኩ ነው እዚህ ያሉ ወጣቶች

ጊዜያቸውን በማሳለፍ ላይ የሚገኙት። የትምህርት ሁኔታው በመቋረጡ ወይም ደግሞ የትምህርት ቤቶች በመዘጋቻቸው ከዚሁ ከጦር እንደዚሁም ደግሞ ከውድመቱ ጋር በተያያዘ ማለት ነው። እጅግ በጣም አመሰግናለሁ። ኬኔዲ አባተ፣ የአሜሪካ ድምፅ ዘጋቢ፣ ከደሴ ላደረስከን መረጃ በእጅጉ አመስጋኝነን። መልካም ምሽት ይሁንልን። አመሰግናለሁ።

የተከበራቸው አድማጮች ለምሽት ያስተናዳናቸው ዝግጅቶች ተጠናቀቁ። አብረናቸው ያመሸነው ዋና አዘጋጅ ጽዮን ግርማ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳቸው ያመሸሁት ስመንሽ ቆየ ነበር። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ እና በትዊተር ገጻችን አት ቪኦኤ አምሃሪክ ላይ ልታደርሱ ትችላላችሁ። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።